የባህል መድረክ በኢትዮጵያ በየአካባቢው የሚስተዋሉ ጎሳ ተኮር ግጭቶችና እሰጥ አገባዎች ከተለመደው የፖለቲካ ርዕዮተ ዓለም ፍትጊያ በእጅጉ የራቁ ስለመሆናቸው ብዙዎች ይስማማሉ። ጥላቻ፣ መፈናቀልና በማንነት ላይ ያተኮሩ ጥቃቶች በቀደመው የኢትዮጵያ ማህበረሰባዊ ታሪክ ውስጥ ብዙም ያልታዩና ያልተለመዱ ድርጊቶች አለመሆናቸው ብቻ አይደለም። በክስተቱ መሰረታዊ መንስኤ ላይ የጋራ መግባባት ላይ አለመደረሱ በራሱ ለችግሩ አመላካች መፍትሄዎች እንዳይኖሩት ምክንያት እየሆነ ይገኛል። በእርግጥ በተለያዩ ዘርፎች የተሰማሩ ሊቃን አሁን ለሚታዩት ጎሳ ተኮር ትንኮሳዎች መንስ የሚሏቸውን ሐሳቦች በየመድረኩ ከመሰንዘር ወደኋላ ያሉበት ጊዜ የለም። በተለይም ህብረተሰቡ በረጅም ጊዜ ልምዱ ያካበታቸው ነባር ማህበረሰባዊ እሴቶች እንደ ገደል አፈር እየተናዱ መምጣታቸው ህዝቡ አሁን ለገጠመው ችግር ተጋላጭ እንዲሆን አድርጎታል ሲሉ የሚሞግቱ በርካቶች ናቸው። በመሆኑም ህብረተሰቡ አለመግባባቶችን በራሱ መንገድ የሚፈታባቸው ባህላዊ እሴቶቹን መጠበቅና ማጉልበት እንደሚገባም በመፍትሄነት ይጠቁማሉ። ባሳልፍ ነው ሳምንት በወላይታ ሶዶ ከተማ የተካሄደው አራተኛው የደቡብ ክልል የባህል ሳምንት ዝግጅት ከሊቃኑ ሐሳብ አንድ እርምጃ እየቀደመ ይመስላል። በደቡብ ክልል ባህልና ቱሪዝም ቢሮ ያዘጋጀው የባህል ሳምንት የተካሄደው ባህላችን ለሰላማችንና ለአብሮነታችን የሚል ዓላማን በማንገብ ነው። በቢሮው የባህል ከፍተኛ ባለሙያ የሆኑት አቶ ታደሰ ለገሰም የዘንድሮ የባህል ሳምንት በክልሉ የሚገኙ ሕዝቦች ያላቸውን ነባር ባህላዊ የግጭት አፈታት ልምዶቻቸውን የሚያስተዋውቁበትን እድል የፈጠረ መሆኑን ተናግረዋል። በዚህ እንግዲህ የባህል ፌስቲቫል እንደመሆኑ የተለያዩ ብሔር ብሔረሰቦች አልባሳቶች እንደዚሁም ደግሞ ሀገረሰብ ሙዚቃዎች የታዩበት ነው። ከዚህም በተጨማሪ ሙዚቃዊ ድራማዎች ታይተዋል። እነኚህም ደግሞ መልካም የሆኑ የብሔር ብሔረሰቦች እሴቶች በተለይም ደግሞ እያንዳንዱ 14 ዞንና አራት ልዩ ወረዳዎች የመጡ የኪነት አባላት የየራሳቸውን ባህላዊ እሴቶች ያሳዩበት ሁኔታ ነበረ። ይበልጡ ነው ደግሞ አሁን ካለው ሁኔታ አንጻር የግጭት አወጋገድ ስልቶችን እንደዚሁም ደግሞ ጎጂ ለማዳዊ ድርጊቶችን እነኚህን በተመለከተ እንዴት እያስወገዱ እንዳሉ ግጭቶችን በምን መንገድ እየፈጡ እንዳሉ የሚያሳይ እምቅ የሆነውን የብሔር ብሔረሰቦችን ተቻችሎ የመኖር የቆየ ታሪካዊ የሆነ ባህላቸውንና እሴቶቻቸውን ያሳዩበት ደማቅ መድረክ ነበረ ማለት ይቻላል። በባህል ሳምንት ዝግጅቱ ላይ ከየብሔረሰቡ የታደሙ ተሳታፊዎች የየራሳቸውን ባህላዊ የግጭት አፈታት ልምዶቻቸውን በሙዚቃዊ ድራማና በጭውውት መልክ በማቅረብ ብቻ የተወሰነ አይደለም። ይልቁንም በሌሎች ማህበረሰቦች በቀረቡት ላይም ሐሳባቸውን እንዲያጋሩ፣ ልምዶቻቸውን እንዲለዋወጡ ተደርጓል። ካነጋገርኳቸው የባሉ ተሳታፊዎች አብዛኞቹ ባህላዊ ስርዓቶቹ አንዱ ከሌላው የሚቀራረብና ተወራራሽነት ያላቸው እንደሆኑ ለመገንዘብ መቻላቸውን ገልጸውልኛል። መላኩቶች እባላለሁ። የመጣበት ያው ጋሞን ኦኬ ማለት ነው። ባህሉ በእውነቱ ነገር ያው አብሮነትን፣ አንድነትን ፍቅርን የሚያሳይ ማለት ነው። በእርግጣውን እያየሁት ያለሁት የግጭት አፈታት እንዴት እንደሆነ ሰው ግጭት ብስፈጠር ወዲያውኑ ያው ወደ ሌላ አካል ወደ ህግ ከመሄድ በዚሁ እንደዚህ ብቋጭ ሰላም ይሆናል። የራሱ እንደዚህ በየራሱ የሆነ ወገና ባህል አለው ማለት ነው። በእርግጣ ቋንቋ ይለያ እንጂ ይገናኛል። ምገርም ነው በጣም አሁን ባየሁት መሰረት ማለት ነው። ስለዚህ ምንድን ነው ይሄ ብዳብርና ዝም ብሎ አየር ላይ እንዲህ የሆነ መቅደስ አሁን እስከ ታች እስከ ዩኒቨርሲቲ በገባ በሀይላችን በጣም ያምራል ማለት ነው። አሁን የግጭት አፈታት ባላይ ግጭት አፈታት እየቀረበ ነው ያለው እና ከሌሎቹ አንተ ምን አየ ምን ተማርክስ ነው? እኔ ከሌሎች የተማርኩት ያው ይቅርቅር መባላለን። ይቅርታ ይቅርታ ይቅርታ ካለም ያው ይቅር ከተባባለ ሁሉም ነገር ይቅራል ማለት ነው። ሰላም ይመጣል ማለት ነው። ይህን ነው እኔ ያየሁት። እኔ አሁን ለምሳሌ ባለፈው ጋሞ አካባቢ ቡራዊ ጋር በተፈጥሮ ችግር የጋሞ አባቶች ያው እንዴት እንዳደረጉ የተፈጥሮን ያን የምናደረገ በሳር እንግዲህ፣ በርጢም ሳር እሳትን ማብረድ ማለት ድንጋይ ውርወራ ጀምሮን ብዙ ነገር ብዙ ንብረት ይቃጠል ነበር ነው። እንደዚ አይደለም፣ ሰላም ፍጠሩ፣ አንድነትን ፍጠሩ። እኛ በራሳችን ባይለወቅ መካሳለ ተባለ። ይኸው መጨረሻ ያን ሰላም መጣ ማለት ነው። የሰው ልጅ በማኅበራዊ እንቅስቃሴ ውስጥ እስካለ ድረስ ግጭት አይቀሬና ተፈጥሯዊም ጭምር ነው የሚሉት አቶ ታደሰ ለገሰም፣ ነገር ግን አለመግባባቶችንና የሐሳብ ልዩነቶችን በአግባቡ መያዝና መፍታት እንደሚያስፈልግ ጠቁመዋል። በዚህ ረገድ ባህላዊ የግጭት አፈታት ዘዴዎች ዘላቂ መፍትሄዎችን ከማስገኘት አንጻር ከዘመናዊ የዳኝነት ሥርዓት የተሻለ አቅምና ተቀባይነት እንዳላቸው ባለሙያው ተናግረዋል። በዚህ መነሻም እነኚህ የባህላዊ ሴቶች በባህል ሳምንት ዝግጅት ላይ መቅረባቸው ወጣቱ በባህሉ ዙሪያ ያለውን ግንዛቤ ለማሳደግ ያስችላል የሚል እምነት እንዳላቸው ነው አቶ ታደሰ የገለጹት። እንግዲህ በህዝቦች መካከል አክቹዋሊ ግጭት የሚባለው ነገር ተፈጥሯዊ የሆነ ነው። ግጭቶች ይኖራሉ። ግን እነኛን ነገሮች ሶልቭ የምናደርግበት መንገድ ነው። አንዳንድ ግጭቶች እንደውም ለልማት ለእድገትም ሁሉ የሚጠቅሙበት ሁኔታ አለ። እነኛ ግን ኢንተረስቶች በበጎ መልኩ ከተያዙና ከተፈቱ ውጤታማ ይሆናሉ እና እኚህ ባህላዊ ግጭት አፈታቶች ከዘመናዊው የግጭት አፈታት በተሻለ መልኩ ነገሮችን ከስሩ መፍታት የሚያስችሉና በኋላም ደግሞ በሁለት ወገኖች በተጋጩት ሁለት ቡድኖች መካከል የሚኖረውን ለዘለቄታዊ የሚፈታና አብሮነትን የሚያሳድግ ነውና ይሄ እንግዲህ ጥቅሙ ምንድን ነው? አንዱ የሌላውን ባህላዊ እሴት ሼር የሚያደርግበት እንደገናም ደግሞ ሌላው ትውልድ ወጣቱ ትውልድ ባህላዊ እሴቶችን የሚማርበት ነው ለማለት ይቻላል። በባህል ሳምንት ዝግጅት ላይ የተሳተፉ ወጣቶች በዓሉ ከተለያዩ አካባቢዎች ከመጡ የማህበረሰብ አባላት ጋር ለመተዋወቅ እንዳስቻላቸው ይናገራሉ። በዝግጅቱ ላይ የቀረቡት ነባር ማህበራዊ ሴቶች በእነሱ ሳይወሰኑ ለትውልድ ሊተላለፉ ይገባል ሲሉም አስተያየታቸውን ሰጥተዋል። ስሜ ሽብር አዳና ይባላለሁ ከባስከቶልይ ወረዳ ላስካ ከተማ አንደኛ ቢሪ ቢርሰቦች በአክባቢያቸው ምን አይነት ልዩነታቸው እንዴት እንደሆነ አንድ ስለሆነ በበህላቸው አንድ ለመሆን አለባቸው ተብሎ መንግስት እኛ አንድ ለማድረግ ነው። እኛም እንግዲህ በእግዚአብሔር ዘንድ ቢሆንም አዳም ዋን አንድ ስለሆነ ስለዚህ ከሩቅ ቃልሁት አንድ ላይ መሆን አለበት፣ መታወቅ አለባቸው። የባህራችን የባህል ስርአታቸው እንዴት ነው ብሎ ለማወቅ ነው። እንዴ አይነት አንድ ለመሆን ወድፊት ትውልድ ትውልድ ለማስተላለፍ ነው እንጂ በእኛ ብቻ እንደቀራ አይደለም። ስሜ ማረሸት ደጋጋ ጋር ይባላለሁ። ከዛ የሰፈር ሰው ማለት ነው እና ያው የመጣነው የባህላችን ለማስተዋወቅ ስለሆነ ያምራል ስናይ ያው የራሳችን የግጭት አፈታትም ይሄ የአንዳንዱ የሰርግም የሆነን እያሳየን ነው ያለ ነው። በዚህ ላይ ማለት ነው ትላንትና ትርኢት እየዘፈን እየዘለን የራሳችን አሳይተናል። ሁላችን የአምሳ ስድስት የደቡብ ክልል ስለሆነ ማለት ነው አምሳ ስድስቱን እያሳየን ነው የቆየነው። ዛሬ ላይ ደግሞ የተሰጠን የስራ ድርሻችን እያሳየን ነው ያለነው የምንገኘው ማለት ነው። በእርግጥ ነባር ባህላዊ የግጭት አፈታት ዘዴዎች ጠቃሚ ከሚባሉት ማህበረሰባዊ ሴቶች መካከል በቀዳሚነት የሚጠቀሱ ቢሆንም በሚመለከታቸው የባህል ተቋማት ተገቢውን ትኩረት ያገኙ አይመስልም። ዘርፉን በቋሚነት የማስተዋወቅም ሆነ ተጨማሪ ጥናቶችን የማካሄድ ስራዎች እምብዛም አይስተዋሉም። የደቡብ ክልል ባህልና ቱሪዝም ቢሮው የባህል ከፍተኛ ባለሙያው አቶ ታደሰ ግን በቀጣይ የግጭት አፈታትን ጨምሮም ሌሎች አገር በቀል እውቀቶች ትኩረት ሊሰጣቸው እንደሚገባ ይመክራሉ። ይህን በተመለከተ በእርግጥ አሁን በእኛ ቢሮዎች ብዙ ጥናቶች ይካሄዳሉ። በተለይ የብሔረሰቦች ባህልና ታሪክ ጥናቶች ይካሄዳሉ። ግን እንደዚህ ፎከስ የሆነ ትኩረት ተደርጎበት ከዚህ ከግጭት አወጋገድ ስልት ጋራ አገር በቀሉን እውቀትን በተመለከተ ብዙ ጥናቶች አልተካሄዱም። ካለው ሪሶርስ አንጻር ደቡብ እንግዲህ በጣም ብዙ ሪሶርስ ያለበት አካባቢ ነው። ወደ 56 ብሔረሰቦች ይገኙበታል። ከዚህ አንጻር ወደፊት ብዙ መስራት እንዳለብን ነው የምናስበው። አጠቃላይ የሆነ ኮምፕሬንሲቭ የሆነ ጥናት ነበረ ሲካሄድ የነበረው እና አሁን ስፔሲፊክ በሆኑ በግጭት አወጋገድ፣ በሀገር በቀል እውቀቶች ላይ እና ሌሎችም ባህላዊ ሴቶች ላይ የሚደረገው ጥናት ወደፊት ተጠናክሮ ይሄዳል ብለን ነው የምናስበው። አድማጮቻችን፣ በነባር ባህላዊ የግጭት አፈታት ጠቀሜታ ላይ ያተኮረው የዛሬው የባህል ዝግጅታችን በዚሁ አብቅቷል። በሰላም ቆዩን።